ከአራት ሚሊዮን ሕዝብ በላይ መኖሪያ እንደሆነች የሚነገርላት አዲስ አበባ ከጊዜ ወደ ጊዜ እያሻቀበ ከመጣው የነዋሪዎቿ ቁጥር ጋር የሚጣጣም የመኖሪያ ቤትና ቦታ አለመኖር በችግርነት ሲጠቀሱ ይሰማል። የዚህ ችግር ባለቤት በሆነችው አዲስ አበባ ታዲያ ለአመታት ታጥረው ያለ ስራ የተቀመጡ በርካታ ቦታዎች መኖር በነዋሪዎች ዘንድ አነጋጋሪ ሆኖ ቆይቷል። ይህንን ችግር በመገንዘብ ይመስላል ሰሞኑን የአዲስ አበባ ከተማ መሬት አስተዳደር አንድ ጥናት ይፋ አድርጓል። በአዲስ አበባ ከተማ ግንባታ ሳይካሄድባቸው ለበርካታ ዓመታት ታጥረው የተቀመጡ ቦታዎች መበራከት አሳሳቢ እየሆነ በመምጣቱና በህዝቡ ዘንድም ቅሬታ በማሳደ የተነሳ የአዲስ አበባ መሬት አስተዳደር የዳሰሳ ጥናት ማካሄዱን የቢሮው የኮሚኒኬሽን ደጋፊ የስራ ሂደት ኃላፊ አቶ ንጉሱ ተሾመ ለዶቼ ቬለ ተናግረዋል። በጥናቱ መሰረትም 741 የሊዝ ቦታዎች ለአመታት ታጥረው የተቀመጡ ሲሆን ከእነዚህም ውስጥ በርካታዎቹ ምንም ግንባታ ያልተጀመረባቸው መሆናቸውን ጥናቱ አመልክቷል። በመሆኑም የችግሩን አሳሳቢነት በመገንዘብ አፋጣኝ መፍትሄ ለመስጠት የዳሰሳ ጥናቱ ያግዛል ሲሉ ኃላፊው ተናግረዋል። ትክክል ነው። አሁን የጠቀስቻቸው ዞች አሉ። እነዚህ ቦታዎች ተለይተዋል በሰነዱም ላይ እንደተቀመጠው። ስለዚህ እነዚህን ችግሮች ለመፍታት አሁን እነዚህን ጥናት አድርጎ ይፋ ያደረገው የችግሩን አሳሳቢነት ተረድቶ አፋጣኝ የሆነ መፍትሄ እንዲሰጣቸው ከመሻት የተነሳ ነው። በሊዝ የተሸጡ ቦታዎች ወደ ስራ እንዲገቡ የሚያስገድድ አሰራር ያለና የመሬት አስተዳደርም ቢሆን የከተማዋ መሬት እንዲለማ ክትትልና ቁጥጥር በማድረግ ያለ አግባብ ታጥረው የተቀመጡ ሲገኙም እርምጃ የመውሰድ ኃላፊነት እያለው በመሀል አዲስ አበባና በከተማዋ ማስፋፊያ አካባቢዎች በሊዝ ለባለ ሀብቶች የተሸጡና ያለ ስራ የተቀመጡ ቦታዎች ለምን እስካሁን በቸልታ ታለፉ ብለን ላነሳልላቸው ጥያቄ መመሪያውና አሰራሩ ቢፈቅድም በተጨባጭ ግን ክፍተት ነበረ ሲሉ አቶ ንጉሱ ገልጸዋል። በተፈለገው አግባብ በተቀመጠው መመሪያና ደንብ መሰረት ተግባራዊ የማይደረጉበት ሂደት አለ። ይህንን ያው በአግባቡ እንዲሄድ ክትትል ቁጥጥር እየተደረገ ያለበት ሂደት አለ እንጂ የመሬት ልማት ማኔጅመንት ቢሮ ፍላጎት አይደለም። መሬት ማንኛውም መሬት ታጥሮ ከተቀመጠለት ጊዜ በላይ እንዲቀመጥ መመሪያው መያዝም የመሬት ልማት ማኔጅመንት ቢሮም አይፈቅድም። ግን በሚፈጠሩ የአሰራር ችግሮች እንደነዚህ አይነት ሂደቶች ይስተዋላሉ። ከአሁን ቀደም በመሬት አስተዳደር ዘርፍ በርካታ ችግሮች እንደነበሩ የገለጹት ኃላፊው የመኖሪያ ቤትና ቦታ ከፍተኛ ችግር በሆነባት አዲስ አበባ እነዚህ ቦታዎች ያለ ስራ ታጥረው መቆየታቸው መሬቱን እንደሚያስተዳድር አካል ቢሮው ከፍተኛ የሆነ ቁጭት እንደተሰማው ኃላፊው ገልጸዋል። በመሆኑም ከዚህ በኋላ በመሬት ዘርፍ የተንሰራፋውን ችግር ለመፍታት አስፈላጊውን ክትትል በማድረግ ያለ አገልግሎት የተቀመጡ ቦታዎች ለመንግስት ገቢ ሊሆኑ እንደሚችሉ አቶ ንጉሱ አብራርተዋል። ከዚህ በኋላ አሁን ባለው አሁን በተወሰደው አቅጣጫ መሰረት ለልማት ተብለው የተያዙ ቦታዎች ታጥረው የሚቀመጡበት ለብዙ ቀናት የሚቀመጡበት እንትን አይኖርም። ምክንያቱም ከዚህ በኋላ ውሉን አድሶ ማልማት የሚችል ካለ ውል የሚገባበት ሂደት ይፈጠራል። በየደረጃው ደግሞ ማልማትም የማይችል ከሆነ የማይችልበትን ምክንያት አስቀምጦ አስፈላጊው እርምጃ ተወስዶ መሬቱ ወደ ባንክ ወደ መንግስት ገቢ እንዲሆን ነው የሚደረገው። የተሃድሶ አንድ አካል ነው የተባለው ይሄው የጥናት ሰነድ የአዲስ አበባ ከተማ የመሬት አስተዳደር ለሙስናና ብልሹ አሰራር የተጋለጠና የመሬት ዘርፍ አገልግሎት አሰጣጡም ቢሆን ችግር ያለበት መሆኑን አመልክቷል። በመሆኑም ስር የሰደደ ችግር አለባቸው በተባሉ አመራርና ሰራተኞች ላይ እርምጃ መውሰድ መጀመሩን ከቢሮ የተገኘ መረጃ ያመለክታል።